የባህል መድረክ የፀሐይ መውጫ ልጆች የሰው መሆን ይስማው ፊልም ነው። ወጣቱ የፊልም ባለሙያ ሰው መሆን ይህንን ፊልም ጨምሮ በ16 የኢትዮጵያ ፊልሞች ላይ አሻራውን ያሳረፈ ነው። የዘመን ተጋሪው ወጣቱ የፊልም ዳይሬክተር ዳዊት ተስፋዬ ስለ ሰው መሆን ስናወራ ይላል። ሰው መሆን ሲኒማቶግራፈርም ዳይሬክተርም ስክሪን ፕሌይ ጸሐፊም ስለሆነ ስለ ሰው መሆን ስናወራ የትኛውን ሰው መሆን እያወራ እንደሆነ ማወቅ ብዬ አስባለሁ። የራሱ ቀለም ያለው የሰራውን ስራ አይተህ የራሱ ሰው መሆን ስራ ይመስላል የሚባሉ ስራዎቹ ብዙ ናቸው። በሲኒማቶግራፊም በዳይሬክቲንግም ያ ነገር አለው ብዬ አስባለሁ። የስነ መቼትና የሜካፕ ባለሙያው ተስፋ ወንድማገኝ የሰው መሆን የቅርብ ጓደኛ ነው። የሰው መሆን የቅርብ ሰዎች እንደሚጠሩት ጓደኛውን ሶሚክ ነው የሚለው። እውነት ለመናገር ሰው መሆን ማለት ነው አራት ሰዓት ስለ ፊልም የሚያወራ ፊልም የሚወድ ልጅ፣ ብዙ ቮካብለሪ ያለው ልጅ ነው ሶሚክ ማለት ነው። ከልጅነቱ ጀምሮ ያሳለፋቸው ህይወቶች በጠቅላላ ማለት ነው ቀጥታ ወደ ፊልም ስራ ነው እያንደረደሩ ያመጡ እና ሁልጊዜ በሚያወራ ጊዜ ስለ አባቱ ታሪክ፣ ስለ እናቱ ታሪክ፣ ስለሰፈሩ ልጆች እንዳለ ታሪክ በሚያወራ ጊዜ በቃ ይሄ ማለት ነው ስቶሪ ቴለር እንዲሆን ተመርጧል ሚሉን ሊያስባለሁ። እና ከዛም ጀምሮ የመጣ ነገር ነው እሱ ጋር ያለው የፊልም ፍቅር። ጎንደር ተወልዶ ያደገው ሰው መሆን የነፍስ ጥሪው ወደ ተባለለት የፊልም ሙያ እንደው በቀጥታ ዘዋ አላለም። የሁለተኛ ደረጃ ትምህርቱን አጠናቆ ወደ ዩኒቨርሲቲ ሲቀላቀልም በአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ ያጠናው ፐርቼዚንግ ነበር። ምንም እንኳን ትምህርቱ ንግድ ተኮር ቢሆንም ለዩኒቨርሲቲ ትምህርቱ በአዲስ አበባ መቆየቱ ወደ ፊልም ስራ የሚሳብበትን አጋጣሚ የፈጠረለት ነበር። ሰው መሆን ትምህርቱን የሚከታተልበት የንግድ ስራ ኮሌጅ የማደሪያ አገልግሎት የማይሰጥ በመሆኑ አጎቱ ሻለቃ ተስፋዬ ግረም ዘንድ እንዲያርፍ ይሆናል። ፎቶ አንሺ የሆኑትን አጎቱን ለመርዳት ከትምህርት ጎን እርሳቸው ፎቶ ቤት ያዘወትር ያዘ። ያኔ እንዳሁኑ ለአጠቃቀም ቀላል የሆኑ ዲጂታል ፎቶ ካሜራዎች አልነበሩምና በአናሎግ ካሜራዎች ሲሰራ ቆየ። ሰው መሆን ያን ጊዜን እንዲህ አስታውሳል። አንዳንድ ሰርጎች አነሳ ነበር። ሌላም ሌላም ስራዎች እየሰራው ከዛ ቀስ ብሎ ከፎቶግራፊ ወደ ቪዲዮ ወደ መቅረጽ ወደዛ መጣ። ግን ምንድነው ከድሮም ጀምሮ ሲኒማ ላይ ትንሽ የተለየ እንትን ነበር። ልጅነት የሀይ ስኩል ም እያለው ጀምሮ ቪዲዮ ቤቶች ምናምን አዘወትር ነበር። ሶ ሲኒማ ይሄ ስቶሪቴሊንግ የሚባለው አካባቢ ዝም ብሎ መንፈሴ ነበር እዛ ውስጥ። እና ቀስ እያለ ቀስ እያለ ወደ ፊልም እያደገ መጣ ማለት ነው። ለምንድነው ፊልም ሀለሀ ተብሎ የሚተረከው? ለምን ከመጨረሻ አይጀምርም ምናምን የሚል አይነት ፍልስፍና ነበር። የነበረው ፊልም ነው ይዤ የመጣሁት። የቪዲዮ ፊልሞችን ለሰፈር ተመልካች የሚያከራይበት የራሱ ሱቅ የነበረው ሰው መሆን የመጀመሪያ ፊልሙን ሊሰራ ሲያስብ ከተለመደው ወጣ ያለ ነገር ለመሞከር ተነሳ። ከርዕሱ ጀምሮ ወጣ ያለ የነበረው ይህ ፊልም የወቅቱ መነጋገሪያ ነበር። 862 የተሰኘ ስያሜ ስለሰጠው ስለዚህ ፊልሙ ሰው መሆን ሲገልጽ ቅዠት የመሰለ ይለዋል ታሪኩ ወደፊት እየሄደ ወደ ኋላ ይመጣል እና በጊዜው የእኛ አንዳንድ ልጆች በጣም የፈረንጅ ተጽዕኖ ያለበት ስቶሪቴሊንግ ቴክኒክ ነው ብለው ያምናሉ እኔ ደግሞ ከዛ ከዛ የተለየ ተቃራኒ የሆነ የእኛ ነው ብዬ ነበር። ምን አይነት መሰለ? ምሳሌ ብልጮ የሚባል ካራክተር ተረት ሲነግሩ ብልጮ ከዛ ምንጣጥሊት እያባረረችው ሄደና ወንዝ ተሻገረ። ከዛ እሷ ወንዝ ወሰዳት ይሉና ኖ፣ መጀመሪያማ እንደዛ አይደለም። እንዴት ተሻገርሽ ብሎ ጠየቃ ይለዋል። ይሄ ነው ስትራክቸሩ። ማለት ሄደ ታሳልፍና እንዴት እዚህ ደረሰ ስትል ተመልሰ መጥተህ እንደሆነው በዚህ መንገድ ስለሄዱ ነው ብሎ በሚናገር መንገድ ነው ስቶሪው ናሬት ያደረኩትና ሁሌ ላይፍ ራሱ ነን ሊኒየር ነው። ዛሬ ቁጭ ብለን ነገን እናስባለን ነገ ላይ ሆነን ከአራት ቀን ከአምስት ቀን ወይ ከአመታት በፊት ሀፕን ያደረገ ነገር ነጋችንን አፌክት እንደሚያደርገው እናስባለን። ሶ እንደዚህ አይነት ሲኒማ ለምን አንሰራም የሚል ኢንቴንሽን ነበረኝና ትንሽ ይለይ ነበር። ለቀረጻ እንዲያመቸው አድርጎ የጻፈውን ይህንን የመጀመሪያ ፊልሙን በወቅቱ ስም ላላቸው ተዋንያን እንዲተውኑለት ሲሰጣቸው በድፍረት ነበር። ጽሑፉን ያነበቡት ግሩም ኤርምያስ፣ እንቁስላሴ ያገኘውና ይገረም ደጀኔን የመሳሰሉ እውቅ ተዋንያን በሐሳቡ ተስማምተው በፊልሙ ተሳተፉ። ተዋንያኑ ሀሳቡን ወደውት አምነዊ ነው የሰሩት ይላል። ሰው መሆን 8 ሺህ ብር ገደማ ከወጣበት ከዚህ ፊልም ግማሹ የተከፈለው ለዋናው ተዋናይ ግሩም ሲሆን ቀሪውን ሌሎች ተዋናዮች መከፋፈላቸውን ያስታውሳል። ፊልሙ አብዛኛው ቀረጻው በአንድ ቤት ውስጥ በመከናወኑም ብዙ ወጪ አላስወጣውም። 862 ሰው መሆን በመጀመሪያ ፊልሙ ሊያሳካ የሚያስበውን ግብም መጥቶበታል። ምን ላለው መሰለህ? የመጀመሪያ ስራ ሁል ጊዜ ወይ ኮንትሮቨርሻል መሆን አለበት ወይ በቃ ትልቅ መሆን አለበት ብያምናለሁ። እና ፊልሙ በወጣ ጊዜ ሁለት አይነት ኦዲየንስ ነበረው። አንዳንዶቹ ይሄንን ፊልም ከምናየው ፒዛ ብንበላ ይሻለን ነበር ብለው ይወጣሉ። አንዳንዶቹ ደግሞ ዋደ ሲኒማ ማለት እንዴት አይነት የተለየ ፊልም ነው ብለው ወጡ። ሶ በዚህ ግርግር ውስጥ ይሄ የሞከርኩት ነገር ቫሊው አግኝቶ ሰዎችም ሪኮግኒሽን ሰጡት። ፎቶግራፊም እውቀቴ ምናምን ትንሽ እየቀጠለ ሄዶ በደንብ ወደ ሲኒማው ገባው ማለት ነው። በራሱ ፊልም እጁን ያፍታታው ሰው መሆን በመቀጠል በቶም የፊልም ትምህርት ቤት ባለቤት በተሰራው ፔንዱለም በተሰኘ ፊልም በሲኒማቶግራፈርነት ተሳተፈ። አዳዲስና ያልተለመዱ ነገሮች ሁሌም መሞከር የሚወደው ሰው መሆን በዚህም ፊልም ከዚያ ቀደም በሌሎች ፊልም ሰሪዎች ያልተደፈረ ነገር አድርጓል። እስከዚያን ጊዜ በነበረው አሰራር ፊልም የሚቀረጸው በቪዲዮ ካሜራ አሊያም ለሲኒማ ተብሎ በተሰራ መቅረጫ ነበር። የዘመኑ ቴክኖሎጂ በእጅ የሚንጠለጠሉትን የፎቶ ካሜራዎች ቪዲዮም እንዲቀርጹ አድርጎ አሻሻላቸው። እንዲህ አይነት ካሜራዎች ወደ ሰዎቻቸውን ቢዘልቁም ደፍሮ ለፊልም የሚጠቀምባቸው አልነበረም። ተስፋዬ ወንድማገኝ በዚያን ወቅት የነበራቸውን ሙከራ እንዲህ ያስረዳል። ፔንዱለም የመጀመሪያው የሰቨንቲ ፕሮዳክሽን ነው። ሰቨንቲ የሚባል ካሜራ ከመምጣቱ በፊት በኒከን ዲ ናይንቲ በሚባል ካሜራ ኤና ሶሚክ ከተማ የዞርን ሾት እናደርጋለን። መቼ ነው በቃ አይደለም፣ በደንብ እንደ አይን የሚያየ ነገር እንዴት መስራት እንችላለን? ይሄ ሌንስ የመጠቀም አቅማችንን እንዴት ነው መስራት የምንችለው? እያለን በዛ በዲ ናይንቲ ካሜራ ትንሽ ነገሮች ሾት እናደርግ ነበር። ከዛ በኋላ ሰቨንቲ የሚባል ካሜራ ሲመጣ ለመጀመሪያ ጊዜ እኛ ነው ያመጣ ነው እና ሶሚክ ነው ለመጀመሪያ ጊዜ ሾት ያደረገበት ፔንዱለም ላይ ማለት እና ከብዙ ትግል በኋላ ነው ያመኑ በትክክል ካሜራ እንደሚቀረጽ ማለት ሰው መሆን በፊልም ስራ ውስጥ መስመር ያስያዘኝ የሚለውን የፀሐይ መውጫ ልጆች ፊልምን ከመስራቱ በፊት ሲኒማቶግራፈርነቱን አጠናክሮ ቀጥሎበት ነበር። ኦፕሬሽን አክሱም የተሰኘ የትግርኛ ፊልም፣ ሄርሞን ሀይላይ ያዘጋጀችውን ባላገሩ፣ እንደዚሁም እስካሁን ለእይታ ያልበቃ በሐሮማያ ዩኒቨርሲቲ የተቀረጸ ለ1 ዲግሪ 360 ዲግሪ የተሰኘን ፊልም በተከታታይ ቀረጸ። በመሀል የሉኝታ በተሰኘው የሚካኤል ሚሊዮን ፊልም ላይ በረዳት አዘጋጅነት ተሳትፏል። የዛሬ ስድስት ዓመት ገደማ ቀረጻው በተከናወነው የፀሐይ መውጫ ልጆች በዝግጅት ዳይሬክቲንግ፣ በፊልም ጽሑፍ እና የፊልም ቀረጻ ድርሻዎችን ጠቅልሏል። ፊልሙን ፕሮዲውስ ካደረጉ አምስት ሰዎችም አንዱ ነው። በቢኒያ ሞርቆ የተጻፈው ይህ ፊልም ሰው መሆን እጅ ሲገባ በ28 ገጽ ነበር። ይህንን አስፋፍቶ ለፊልም በሚሆን መልኩ አደራጅቶ በሰባ ገጽ ለመጻፍ አንድ ዓመት ተኩል እንደወሰደበት ይናገራል። በፊልሙ ላይ ዋና ተዋና የነበረው ግሩም ኤርሚያስም አግዞታል። ሰው መሆን በደንብ ተፈትኝበታለሁ ስለሚለው የፀሐይ መውጫ ልጆች ማብራሪያ አለው። የሮድ ትሪፕ ፊልም ነው። መንገድ ላይ ሁለት ሰዎች ላይ ብቻ ያተኮረ ስለነበር ጥንቃቄ ይፈልግ ነበር። የሜኪንግ ፕሮሰሱ የፀሐይ መውጫ ልጆች በጣም ከባድ ነበር። ምን መሰለ፣ የፀሐይ መውጫ ልጆች የወጣበት ገንዘብና የፈጀው ጉልበት የሚነጻጸር አደለም። መቶ ሀምሳ ሺህ ብር ነው የፀሐይ መውጫ ልጆች የወጣው በገንዘብ ብቻ። ከዛ ግን እንግዲህ ግሩም ኤርሚያስ አልተከፈለውም፣ ብርቱካን ብፍቃዱ አልተከፈላትም፣ ሰለሞን ቡጋ አልተከፈለውም። ማንም ባለሙያ ገንዘብ አልተከፈለው። እብደት ነበር። ዝም ብለን ወተን ነበር ያለበት ነው። መንገድ ላይ በጣም ብዙ በጣም ብዙ ፈኒ በጣም ብዙ አስቸጋሪ ሁኔታዎች ገጥመውናል። አፋር በረሃ ውስጥ ቀርጸናል። መኪና አፋር ስንቀርጽ አይሱዙ መነበረን ተከራይተን የሄድነው አይሱዙ መኪና አይሱዙ ላይ ግሪን ስክሪን እያነጠፍን ነበር የምናድረው። እባባ አለ ጊንጣ አለ ምናምን እየተባለ እንደዚህ ነበር የሰራ ነው ፊልሙ። ሶ በጣም ቻሌንጂንግ ነበር፣ ግን ደግሞ ለሁላችንም ትልቅ መሰረት ትልቅ ትምህርት ጥሎ ያለፈ ሲኒማ ነው። ሰው መሆን በዚህ ፊልም የጀመራቸውን አዳዲስ ነገሮችን የመሞከር ሂደት አለሜ በተባለው ቀጣይ ፊልሙ ላይም አሳይቷል። የተዘጋውን ጎጆ የወደደ ቤትዬ ትምህርት ቤት ሄደሽ ምን እንዳሉሽ አልነገርሽኝም እኮ። ሰላም፣ ኧረ ተወኝ ሳሚዬ። ከብዳት የቆጠሩትን የዘነጋው ስለ ሰው መሆን ሞካሪነት፣ ዳይሬክተሩ ዳዊትም መስካሪ ነው። ሲኒማቶግራፊ ላይ ስንመጣ በጣም ብዙ ጊዜ በአቀራረስ በተለይ በተለይ ደግሞ በመብራት እና ብርሃን አጠቃቀም የራሱን ዘይቤ የፈጠረ ሲኒማቶግራፈር ነው ማለት እንችላለን። በዳይሬክተርነት እንደኔ እንደኔ ሰው መሆን እየተጓዘ ያለ ዳይሬክተር ነው ብዬ ነው የማስበው። ብዙ ነገሮችን እየሞከረ እሱ የሚወደውን እና የሚያምንበትን አይነት ነገር ላይ ለመድረስ እየሞከረ ያለ ዳይሬክተር ነው ብዬ ነው የማስበው። የጣይሞጫን ምሳሌም ብናደርግ ሌሎቹ ፊልሞችን ብናያቸው ሳይ ሙከራዎች ውስጥ ያልሆኑ በጣም ብዙ አይነት ሙከራዎችን እና ሙከራ ብቻ ሳይሆን ማለት ነው ስኬቶች አቺቭመንቶችን ጭምር የሲኒማ አቺቭመንቶችን ጭምር የሚያገኝ ዳይሬክተር ነው። የፀሐይ መውጫ ልጆችን አለሜን ካየው ሌሎቹን ፊልሞችን የሚወጡትንም የወጡት ፊልሞችን ካየሃቸው፣ አንደኛ ታሪኩ የሚፈልገውን ነገር በመገንዘብ አዲስ ነገርን ለመፍጠር ይሞክራል። ሁለተኛ ደግሞ ከታሪኩም ውጪ እሱ እንደ ፊልም ሰሪ የራሱን ቀለምና አሻራ ለማሳረፍ ምናልባት እሱ አሻራውን ለማሳረፍ የሚያደርገው ሙከራ ሊሆን ይችላል ግን የሚያደርገው ጥረት አሻራውን እንዲያሳርስ ያደርገዋል ብዬ አስባለሁ አለሜን ከወሰድከው በጣም ቀስ ባለ ቴምፖ በጣም ጥልቅ የሆነ ታሪክን ለመንገር የሚሞከርበት ፊልም ነው። የፀሐይ መውጫ ልጆችን ደግሞ ካየው ማለት ነው ፈጠን ባለ ቴምፖ በጣም የሚያስገርም በስሜት ልብ የሚያንጠለጥል ለመንገር የሚሞክርበት ነው። ለሁለቱም እንደ ሲኒማቶግራፈርም እንደ ዳይሬክተርም ሁለቱም የሞከራቸውንና ያደረጋቸውን ነገሮች ስታይ የተለያዩ ግን ለየፊልሞቹ በጣም ተገቢ የሞከረው ነው። አለሜ ሰው መሆን በሀገር አቀፍ የፊልም ውድድሮች ሽልማቶችን የሰበሰበበት ነው። እርሱም ራሱ የኔ ምርጥ ፊልም ነው ይላል ደግሜ ሰራው የሆን ብዬ ሁሉ የምጠራጠረው ነው። ሲልም ለፊልሙ ያለውን መውደድ በፈገግታ ታጅቦ ያስረዳል። ከሲኔማቶግራፊ አልፌ ማዘጋጀት አካባቢ ስመጣ ከፍተኛ የሆነ ኢንስፓይሬሽን እፈልጋለሁ፣ ማለት መነሳሳት፣ ወደዛ ስቶሪ የሚወስደኝ ነገር እና አለሜ የመጀመሪያ አካባቢ ተጽፎ ሲመጣ ኮሜዲ የሚመስል ዘውግ ነበረው። ፕሮዲውሰሯ ዳግማዊት ክፍሌ ትባላለች። ይዛልኝ ስትመጣ መጀመሪያ እንደፈለግኩ እንድጽፈው ትፈቅጅልኝ ያለሽ ወይ ነው የእኔ ጥያቄ። እሱን ከፈቀድሽልኝ ልስራ አልኳት። እንደፈለግኩ እንዳረገው ፈቀደችልኝ። ከሰለሞን ቦጋለ ነበር በጊዜው አለሜ ላይ ምንድን ነው ያደረግኩት? አለሜ ስለ ሀሳብ ሪዘሬክሽን ወይም ትንሣኤ ላይ ነው የተሰራው። የዲናያል ሀሳብ አለበት፣ ግን ዋናው ሀሳቡ ትንሣኤ ነው። የሰው ልጅ በጣም የሚወደውን ሰው፣ በጣም የሚያፈቅረውን ሰው ድንገት በሞት ሊያጣ ይችላል። ሶ ከዛ ምንድን ነው የሚሆነው? ከዛ ምንድነው መሰለ ህልምን በመኖር በጣም የምትወደውን ሰው ህልብ በመኖር ሰውየውን ማኖር ትችላለህ። እድሜ ልክ ሊኖር ይችላል የሚል ኮንሰፕት ያለው ትንሽ ጥልቅ ፊልም ነው እና አንድ ሰው ከሁለት አሻንጉሊቶች ጋር የሚጫወተው ፊልም ነው። ሰው ትልቁ ቻሌንጅ የነበረው አንድን አክተር ከሁለት አሻንጉሊት ጋር ሙሉ ሰዓት ከኦዲየንስ ጋር ኢንተራክሽን ፈጥሮ እንዲቆይ ማድረግ ሌላ ቻለንጅ። ሌላ አለሜ ላይ ትልቁ ኤክስፐሪመንት ያደረግኩት ፕሮዳክሽን ነው። ፕሮዳክሽኑ ላይ ስቲል በጣም ምኮራበት ፕሮዳክሽን ነው። አለሜ በፋይፍቲን የተቀረጸው ትንሽ ፎርማት ነው፣ ካሜራው ምናምን ግን በጣም ሀይለኛ ኮምፒውተር ጄኔሬትድ ኢሜጅስ ሚሳራ ልጅ ዳንኤል ይባላል፣ ዳንኤል ታምራት እና ሌላኛው ተስፋዬው እንድማገኝ ነው። ፕሮዳክሽን ዲዛይነር የሁለቱ ኢንፑት ፊልሙን በጣም በቃ ለኢማጂኔሽን እኔ ኢማጂን የማደርገውን ነገር ሾት አድርጌ አላቅም እላለሁ። አለሜ ግን ለኢማጂኔሽን በጣም የቀረበ ፊልም፣ ያሰብኩትን ነገር በትክክል አቺቭ ለማድረግ በጣም የተጠጋውበት ፊልም ነው እና በእነዚህ በሁለት ልጆች እገዛ ወደዛ ወደ ህልሜ እቀርበዋል ብዬ አምናለሁ። የወጣቱ ፊልም ሰሪ ስራ ከሀገር ተሻግሮ አለም አቀፍ እውቅና ያገኘው በቅርቡ በሰራው እውር አሞራ ቀላቢ በተሰኘው ፊልሙ ነው። ዘካርያስ ጥበቡ መስፍን እባላለሁ በ1998 ዓ ም ከሀገር እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፍ የስደት እውነተኛ ታሪክ ላይ ተመስርቶ የተሰራው ይህ ፊልም በፌስቲቫሎች ሽልማቶችና እውቅናዎች አግኝቷል። ባለፈው ግንቦት በተካሄደው የኒውዮርክ አፍሪካ ፊልም ፌስቲቫል ላይ የፌስቲቫሉ ዋና ፊልም ሆኖ ተመርጧል። በዳላስ ኢንተርናሽናል አፍሪካ ፊልም ፌስቲቫል ላይ ደግሞ ሽልማት አግኝቷል። ከአዲ ዳሮ አዲግራት፣ እስከ ገለባት ሱዳን፣ ከመተማ እስከ ጅቡቲ ድንበር፣ ከአፋር እስከ ትግራይ፣ ከአዲስ አበባ እስከ ጎንደር ተዘዋውሮ የተቀረጸው ይህ ፊልም በመጪው መስከረም ወር በኢትዮጵያ መታየት ይጀምራል ተብሏል። ወጣቱ የፊልም ባለሙያ በዚህኛው ፊልሙም ከሙከራዎች አልተገታም። ውራሙራም ተወሰነ መንገድ ኤክስፐርመንት አርገናል ብያምናለው። ቢኮዝ የዶክመንትሪ ድራማ ወይም ዶኩ ድራማ የሚባለው አይነት ይዘት ያለው ፊልም ነው። ምን ማለት ነው? ሪል ኤቨንቶቹን ሪኮንስትራክት አድርገን ሀፕን ያደረጉትን ካስትም ስናደርግ በህይወት የሌሉትን ሰዎች ብቻ ነው ካስት ያደረግነው እንጂ በህይወት ያሉትን ራሳቸውን ባለታሪኮቹን ታሪኩ የተፈጸመበት ቦታ ድረስ እየሄድን ያልደረስ ነው። ዋናው ስቶሪ ውስጥ ቤተሰቦቹን፣ አጎቱን እና የአጎቱን ልጆች ለማግኘት የሚመጣ ልጅ ታሪክ ነው። በስ ከስደት በኋላ ሶ ወደ አጎቱ ልጆች ቤት የሚሄደውም ሪል ነው። ሾት ያደረግነው ሲገናኙ፣ እናቱ አባቱ መቃብር ሄዶ የሚያይበት ሲኖች አሉ። ለቅሶ የሚደርስበት እነሱ የእውነት ነው ዶክመንት የተደረጉት። ከዛ ደግሞ ከሱ ተነስተን ሌሎቹን ጆርኒውን እንደገና ድራማታይዝ አደረግነው። የተሰደደበትን የሄደውን መንገድ የተሰቃየውን ስቃይ እሱን ደግሞ ድራማታይዝ አድርገን ሁለቱን ቀላቅለን ነው ፊልም ያደረግ ነው። እና ሌላ አይነት መንገድ ነው ይሄኛው። ከፊልም ፊልም እየተማርኩ ነው የሚለው ሰው መሆን የሁለት ቀጣይ ስራዎችን ቀረጻ አጠናቋል። ባህር ዳር ላይ የተቀረጸው አንደኛው ፊልሙ፣ በተለይ እስከ ዛሬ ከሰራኋቸው ሁሉ ሀሳቦቼን በደንብ የገለጽኩበት ነው ይላል። በፊልም ስራ ስለሚከተለው ፍልስፍና ሲጠየቅ በረጅሙ ተንፍሶ ተከታዩ ምላሽ ይሰጣል። ምንድን ነው መሰለ አሎ፣ ፍልስፍና ይሁን ምን ይሁን አላውቅም። ብቻ ጋሽ ኃይሌ የሰው ልጅ በጣም የሚያውቀውን ነገር ነው መስራት ያለበት ይላል በጣም ደጋግሞ እና እኔም ደጋግሜ ስሰማው በጣም እየገባኝ የመጣው ነገር ስ ማለት በጣም የምታውቀውን ነገር ስትሰራ ኃይለኛ ይሆናል። ማለት ዓለም ላይ በደንብ ሻይን ማድረግ እንችላለን ብዬ አስባለሁ። ሰው ይሄን ነው በደንብ የምትሰሩ ሰው ልጅ የሚያውቀውን ነገር መስራት አለበት። ማለት ይሄ ይመስለኛል። በጣም ብዙ ነገር አለን። ምን ማለት መሰለህ፣ እኔ አሁን ልጆች ይመጣሉ። አንዳንድ ልጆች ስክሪፕት ይዘው ይሄን ፊልም መስራት ስታነበው የሆነውን ሲን ስታነበው የሆነ ፊልም ይመስላል። የሆነ ሲን ስታነበው የሆነ ፊልም ይመስላል ምናምን ከዛ፣ ጠፍጠፍ አድርጌ እስኪ የእናትህን ታሪክ ንገረኝ፣ እናትህ እንዴት ናቸው፣ አባትና እናት እንዴት ተገናኙ ስትለው ጉደኛ ታሪክ ይነግራል። ጉድ እና ምን ሆነ ነው ከዚህ ጋር የምትላፋው ምን ይሰራላል? ይሄ በጣም እኮ የሚገርም ነገር ነው የምትነግረኝ። አፉን ይዞ ልጁ ተመልሶ ይሄዳል። ሶ በትክክል የሰው ልጅ የሚያውቀውን ነገር መስራት አለበት ብዬ አምናለሁ። ሶ ይሄ ነው ለእኔ ትልቁ ሲኔማ ውስጥ ያለኝ ሀሳብ እና ኢንስፓይሬሽን። የእውነት መነሳሳት፣ የእውነት ኢንስፓይሬሽን ያስፈልገዋል። በቃ ከነፍስ ጋር፣ ከልብ ጋር ሲገናኝ ታገኘዋል። የእውነት ከውስጥ ሲወጣ ነው በትክክል የሚሰራው ብዬ አምናለሁ። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋአለም ወልደየስ ነኝ። ሰላም